ሞርሲ ተነሱ። ሕገ መንግሥቱ ተቋረጠ። ሕገ መንግሥቱን ማቋረጣቸውንና ፕሬዚደንት መሐመድ ሞርሲን ከሥልጣናቸው ማስወገዳቸውን የግብፅ ወታደራዊ አዛዥ አስታወቁ። የሀገሪቱ የጦር ኃይሎች አዛዥ ጀነራል አብዱልፈታህ ኻሊል አልሲሲ ከተቃዋሚዎች ተወካዮችና ከሃይማኖት መሪዎች ጋር ሆነው በሰጡት መግለጫ ሕገ መንግሥቱን በጊዜያዊነት ማቋረጣቸውን ተናግረዋል። ተከታዩ መንግሥት በምርጫ እስኪሰየም ድረስም የሕገ መንግሥታዊው ፍርድ ቤት ዋና ዳኛ የሀገሪቱን የመንግሥት ሥራ አስፈጻሚ ሥራዎች እንደሚያከናውኑ አስታውቀዋል። የተለያዩ የፖለቲካ ኃይሎችና ወጣቶች በፖለቲካው ሂደት ውስጥ እንዲሳተፉ እንደሚያበረታቱም አዛዡ ጀኔራል ሲሲ አስታውቀዋል። የሽግግሩ ፕሬዚደንት እንዲሆኑ በወታደራዊው ዕቅድ የተሰየሙት የሕገ መንግሥታዊው ፍርድ ቤት ዳኛ አድሊ ማንሱር ባሰሙት ንግግር ደም መፋሰስን ለማስወገድ እንደሚጥሩ አስታውቀዋል። የአሁኑን እርምጃ ያመጣው ያለፈው መንግሥት ለእርቅ መሥራት ስለተሳነው ነው ያሉት አዲሱ ፕሬዚደንት እርሳቸው ለእርቅ እንደሚጥሩ ቃል ገብተዋል። ማንሱር የግብፅ የሕገ መንግሥታዊው ፍርድ ቤት ዋና ዳኛ ሆነው የተሾሙት ከሁለት ቀናት በፊት ነበር። በጣሕሪር አደባባይ የተሰበሰቡ ተቃዋሚዎች ደስታቸውን በከፍተኛ ድምፅና ርችት እየተኮሱ የገለጹ ሲሆን የሙስሊም ወንድማማችነት መሪዎች ቀደም ሲል በሰጡት መግለጫ ለመጀመሪያ ጊዜ በተካሄደ ነፃ ምርጫ የተመረጡ ፕሬዝደንታቸውን ለመጠበቅ እንደሚፋለሙ ሲዝቱ እንደነበር ይታወቃል። የፕሬዝደንቱ ጽሕፈት ቤት በትዊተር ገጹ ላይ ቀደም ሲል ባወጣው መልእክት ስለ ግብፅና ለታሪክም ትክክለኛነት ስንል እየተካሄደ ያለውን በስሙ እንጥራውና ወታደራዊ መፈ ለመንግስት ነው ብሎታል። ሞርሲ በዚያው የፕሬዝደንቱ የትዊተር ገጽ ላይ ዘግየት ብለው ባወጡት ሌላ መልእክት በስማቸው ባሰፈሩት በጦር ኃይሎቹ መሪዎች የተወሰዱት እርምጃዎች የሚያሳዩት በሀገራችን ነጻ ሰዎች ሁሉ የተወገዘ ሙሉ መፈንቅለ መንግሥት መካሄዱን ነው ብለዋል። የአልአዝሐር መስጂድ ዋና ኢማም ሼኽ አሕመድ አልጠይብና የግብፅ ኦርቶዶክስ ቤተ ክርስቲያን ሊቀ ጳጳስ አቡነ ቴዎድሮስ ዳግማዊ በየተራ ባደረጉት ንግግር አምላክ ግብፅንና ሕዝቧን እንዲጠብቅ ለምነዋል። የተቃዋሚዎቹ ተጠሪ ሞሐመድ ኤልባራዳይ ባሰሙት ንግግር የጦር ኃይሎቹ ያቀረቡት ዕቅድ የግብፅ አብዮት ባለፈው ዓመት የተነሳሳለትን ማኅበራዊ ፍትሕና ነፃነት ለማስገኘት የመንደርደሪያ ደንጊያ ነው ብለውታል። አልባራዳይ አክለውም ይህ ዕቅድ የአብዮቱ መንገድ ማስተካከያ እርምጃ ነውም ሲሉ ጠርተውታል። ዕቅዱ ከሚያካትታቸው ቁልፍ ካሏቸው ተግባራት መካከልም ከጊዜው በፊት ፈጥኖ ፕሬዚደንታዊ ምርጫ ማካሄድ፣ ሕገ መንግሥታዊ ማሻሻያ ማድረግ፣ በሚሰየም የእርቅ ኮሚሽን ብሔራዊ እርቅ መፍጠር እንደሚገኙበት ዘርዝረዋል አልባራዳይ የታማሩድ የወጣቶች ንቅናቄ መሪ ባሰማው ንግግር እርምጃው በግብፅ ታሪክ ውስጥ አዲስ ክንዋኔ መሆኑን ጠቁሞ ግብፅ መገፋት የሌለባት ለክብራቸው፣ ለነጻነትና ለማኅበራዊ ፍትሕ እምቢባይ የሆኑት የሁሉም ግብፃውያን የሆነች አገር ነች ብሏል። የፕሬዚደንት መሐመድ ሞርሲ ድምፅ ነው ተብሎ በናስር መንደር ለተሰበሰበ ቁጥሩ እጅግ የበዛ ደጋፊያቸው በተሰማው መልእክት ፕሬዚደንቱ በወታደሮቹ የተወሰደውን እርምጃ ሙሉ በሙሉ እንደሚያወግዙ አስታውቀዋል። ግብፅ ያላት ሕጋዊ ፕሬዚደንት አንድ ነው እርሱም መሐመድ ሞርሲ ብቻ ነው ያሉት። በጦር ኃይሎቹ መነሳታቸው የተገለጸው ሞርሲ በጥር ሃያ አምስቱ አብዮት የወደቁ ልጆች ደም እንዳይባክን ግብፃውያን በመፈንቅለ መንግሥቱ መንገድ ላይ እንዲቆሙ ጥሪ አሰምተዋል። ትናንት በጊዛው ካይሮ ዩኒቨርሲቲ በተካሄዱ ግጭቶች የ18 ሰው ሕይወት መጥፋቱ ተገልጿል። ጀነራል ሲሲ የሀገሪቱ መጻኢ ዕጣ ፈንታ ዕቅድ ያሉትን ካነበቡና የፕሬዚደንቱን መወገድ ካስታወቁ ወዲህ በአሌግዛንድሪያና በሊቢያ ድንበር አካባቢ በሚገኙ ስፍራዎች ሕይወት የጠፋባቸው ግጭቶች መስተዋላቸው ታውቋል። ወታደሮች ካይሮ የሚገኘውን የአልጀዚራ የዜና አውታር የቴሌቪዥን ቻናልና ሌሎች ሶስት የሙስሊም ወንድማማችነት ፓርቲ ዘመም የሆኑ የቴሌቪዥን ጣቢያዎችን መውረራቸውና መዝጋታቸው ተሰምቷል። የግብፅን ሁኔታ ዋይት ሐውስ በቅርብ እየተከታተለው ሲሆን ፕሬዚደንት ባራክ ኦባማ ከመከላከያ ሚኒስቴርና የስለላ ተቋሙ የሲአይኤ ኃላፊዎች ጋር ለአስቸኳይ ስብሰባ ተቀምጠው ከመከሩ በኋላ የግብፅ ሁኔታ በእጅጉ እያሳሰባቸው መሆኑን የሚናገር መግለጫ አውጥተዋል። ፕሬዚደንት ኦባማ አክለውም ግብፅ ፈጥና ወደ ሲቪል አስተዳደር እንድትመለስ አሳስበው ወገኖች ሁሉ መቻቻልን እንዲያሳዩ ጠይቀዋል። ፕሬዚደንት ሞሐመድ ሞርሲ እና ሌሎች የሙስሊም ወንድማማችነት መሪዎች መታሰራቸውን የሚጠቁሙ ዘገባዎች በቅርቡ እየወጡ ነው።